ቮይስ ኦፍ አሜሪካ የኢዴፓ አመራር አባል የሆኑት አቶ ልደቱ አያሌው በሌላ የክስ መዝገብ ዛሬ ፍርድ ቤት ቀርበዋል። አቃቢ ሕግ እጃቸው ላይ የተገኘ ሰነድ ሕገ መንግስቱን ለመናድ አልሞ የተዘጋጀ ነው በማለት ክስ ለመመስረት ምርመራ ላይ መሆኑን ለችሎቱ አስረድቷል። ጸሐይ ዳምጠው ዝርዝሩን ይዛለች። የኢትዮጵያ ዴሞክራሲያዊ ፓርቲ አዴፓ አመራር አባል የሆኑት አቶ ልደቱ አያለው ዛሬም ፍርድ ቤት ቀርበው ጉዳያቸው መታየቱ ተገልጿል። አቃቤ ሕግ በችሎቱ ተገኝቶ እጃቸው ላይ የተገኙ ሰነዶችን ተከትሎ ክስ ለመክፈት እየመረመረ መሆኑን ለችሎቱ አስረድቷል ሲሉ የአዴፓ ፕሬዝዳንት አቶ አዳነ ታደሰ ለአሜሪካ ድምጽ ገልጿል። የሚያስከስ ነገር አልተገኘበትም በሚል ፍርድ ቤቱ መገቡ ዘጽት ነበር ማሪ ጡቃ አስገብተን ነበር። በዛ መሰረት ዛሬ አራት ሰዓት ላይ አቶ ምረደሱ ችሎት ቀርበው ጉዳዩ ተፈተ ሲጀምሩ አቻሌ እንደ መከራከሪያ አድርጎት ያልቀረበውን ቶለቱ የሽግግር ሰነድ በማዘጋጀት እና ከድጹ ወደ ማቱ የሚመጣ በማዘጋጀት በህግ ወጥ መንገድ መንግስትን ለመገንበት ስሮ ተንቀሳቅሷል። በዚህም የሰው የውስጥ ጠፍቷል፣ ንብረት ወድሟል በሚል ዋስትናውን እንዲከለከል ጥያቄ ያቀርበው። ፍርድ ቤቱ ደግሞ ውሳኔውን ለመወሰን የምርመራ መዝገቡን አቅርቡልኝ። አካባቢ ግን ፖሊስም የምርመራ መዝገቡ ጃችን ያለ ወደ ፌዴራል ተልፏል በሚል አሲመልስ ሊሰጡ ፍርድ ቤቱ በማስገደድ በስምንት ሰዓት ይዘው እንዲቀርቡ ትዕዛዝ ሰጣ። ስምንት ሰዓትም አካባቢ ግን ፖሊስም ያንን የምርመራ መዝገብ ይዘው መቅረብ አልቻሉም። ፍርድ ቤቱ በጉዳዩ ላይ ለመጨረሻ ጊዜ ነገ ስምንት ሰዓት መዝገቡን ይዛችሁ ቀረቡ። መዝገቡ ነገ በስምንት ሰዓት መቅረብ ካልቻለ የአቶ ልደቱ አያለ ጠበቃ ለደንበኛቸው ዋስትና እንዲፈቀድላቸው ለፍርድ ቤቱ አመልክተዋል። የቢሾፍቱ ከተማ አቃቢ በበኩሉ አቶ ልደቱ አያሎ የአርቲስት ሃጫሉ ሁንዴሳ ግድያን ተከትሎ አመፅና ሁከትን በመቀስቀስ በሕገ ወጥ መንገድ የመንግስት ምስረታ ለማከናወን አቅደው በመንቀሳቀስ ተጠርጥረው በቁጥጥር ስር መዋላቸውን ለችሎቱ ገልጿል። የሁለቱን ክርክር የተከታተለው ፍርድ ቤት መዝገቡን መርምሮ ብይን ለመስጠት ለነገ ከሰዓት ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምፅ ሀይዳ ዳምጦኔ ከአዲስ አበባ